ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት የምናሰማውን ፕሮግራም አሁን ጀመርን። ሰሞኑን ኦሮሚያ ውስጥ የታዩትን ሁኔታዎች አስመልክቶ እንቅስቃሴዎቹ ቀጥለዋል። መንግስትም ምላሽ እየሰጠ ነው። ሄግ መንግስት የሚናገረው እና የሚሰራው በፍጹም አይገናኝም። የመጀመሪያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ቀጥሎ አሁን የተሰሙት የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ እና የመድረክ ስራ አስፈጻሚ አባል አቶ በቀለ ነጋ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የደቡብ ሱዳን ፕሬዝደንትና የተቃዋሚው መሪ ለንግግር አዲስ አበባ ገብተዋል። አንድ ስምምነት ይፈርማሉ ተብሎ እየተጠበቀ ነው። አፍሪቃ በጋዜጦችና አንድ በእሰጥ አገባ ፈንታ የቀረበ ውይይት ዛሬ በሁለተኛው አጋማሽ የሚኖሩን ፕሮግራሞች ናቸው። እንደምን አምሽታችኋል አድማጮቻችን። አስተናጋጆቻችሁ ቆንጆ ይታየና አዲሱ አበበንን ፕሮግራማችንን ንጉሱ ታምሬ እየመራ ይገኛል ከኢንጂነሩ ኔልሰን ጋር አርብ ግንቦት አንድ ቀን 2006 ዓ.ም ነው። ዛሬ የዓለም ዜናዎቹን እናስቀድማለን። ኦሮሚያ ክልል ውስጥ እየተወሰደ ያለው የኃይል እርምጃ እንደቀጠለ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊና የመድረክ ሥራ አስፈጻሚ አባል አቶ በቀለ ነጋ አስታውቀዋል። በሌላ በኩል ደግሞ ከአዲስ አበባ ከተማ ማስተር ፕላን ጋር ተያይዞ በተነሳ ውዝግብ ሳቢያ የተወሰደውን ሕይወት ያጠፋ እርምጃ እየተቃወሙ ያሉ በርካታ የተቃውሞ ሰልፈኞች በበርካታ የዓለም ከተሞች ባሉ ኢትዮጵያውያን ዘንድ ዛሬ ተካሂዷል። አሁንም እየተካሄደ ነው። ብራስልስ ላይ ሰልፍ የወጡ የአፋር ተወላጆችና ሌሎችም ሰሞኑን ከሚታየው የኦሮሚያ ጋር የተያያዙና ሌሎችም ጥያቄዎችን ይዘው አደባባይ ወጥተዋል። ይህ በእንዲህ እንዳለ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት ለመንግስቱ መገናኛ ብዙኃን መግለጫ ሰጥተዋል። ቀደም ሲል እንዳልነው በምሽቱ አብይ ርዕስ ዝርዝር ዘገባ ይኖራል። የደቡብ ሱዳን ፕሬዚደንት ሳልቫኪርና የሽምቅ ተዋጊዎቹ መሪ ሪያክ ማሻር አዲስ አበባ ላይ የፊት ለፊት ተገናኝተው ሊወያዩ መሆናቸው ተነግሯል። የሁለቱ ውይይት ጦርነትና የጎሳ አመፅ በመካከላቸው ከጀመረበት ካለፈው ታህሳስ ወር ወዲህ ለመጀመሪያ ጊዜ የሚካሄድ እንደሚሆንም ታውቋል። ድርድሩን የሚሸመግለው የምስራቅ አፍሪካ ሀገሮች ክልላዊ ማህበር ኢጋድ ባለስልጣናት እንዳሉት መንግስቱና አማጽያኑ አንድ የሰላም ስምምነት ይፈርማሉ። ለውይይቱ ማቻር አዲስ አበባ የገቡት ትናንት ሐሙስ ማታ ሲሆን ፕሬዚደንት ኪር ደግሞ ዛሬ አርብ መሆኑ ታውቋል። በሁለቱ ወገኖች መካከል የሚካሄደው ውይይት ያለምንም ውጤት በተለያዩ ምክንያቶች ለወራት ሲጓተት መክረሙ የሚዘነጋ አይደለም። ፕሬዚደንት ኪር ከቀድሞ ምክትል ፕሬዚደንታቸው ጋር ሊወያዩ የተስማሙት ባለፈው ሳምንት ደቡብ ሱዳን ውስጥ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ጋር ከተገናኙ በኋላ መሆኑ ይታወሳል። የናይጄሪያ የጸጥታ ባለስልጣናት ከ300 የሚበልጡ ልጃገረዶችን የጠለፉት ነውጠኞች አዳሪ ትምህርት ቤቱን እንደሚወሩ ቀደም ብሎ ማስጠንቀቂያ ደርሷቸው ነበር ሲል አንድ የሰብዓዊ መብቶች ተሟጋች ድርጅት ተናግሯል። አምነስቲ ኢንተርናሽናል እንዳለው የጸጥታ ባለስልጣናቱ እንደ አውሮፓ አቆጣጠር ሚያዝያ 14 ቀን የቦኮ ሃራም ታጣቂዎች በቺቦክ ከተማ የሚገኘውን ትምህርት ቤት ከመኖራቸው አራት ሰዓታት ቀደም ብሎ የደረሳቸውን ማስጠንቀቂያ ምንም እርምጃ ሳይወስዱበት ቀርተዋል። እርምጃ ያልወሰዱት በአቅም እጥረት ምክንያት ሰራዊቱን ለማደራጀት ባለመቻልና ምናልባትም ብዙውን ጊዜ የተሻለ ትጥቅ ካላቸው ነውጠኞች ጋር መዋጋቱን ፈርተውት ሊሆን ይችላል ብሏል። አምነስቲ ለናይጄሪያ ባለሥልጣናት ማስጠንቀቂያው መድረሱን የሰማው ከአካባቢው ባለስልጣናትና ከሁለት ከፍተኛ ወታደራዊ ባለስልጣናት መሆኑን ገልጠዋል። ከናይጄሪያ መንግስት ለአምነስቲ ውንጀላ እስካሁን መልስ የተሰጠ የለም። ይህ በእንዲህ እንዳለ የናይጄሪያው ጽንፈኛ ቡድን ቦኮ ሀራም የጠለፋቸውን 276 ልጃገርዶች ለማስመለስ ማድረግ የምንችለውን ሁሉ እናደርጋለን ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስታውቀዋል። እየተካሄደ ያለውን ጥረት በመገናኛ በአስፈላጊ ግብአቶች ማለትም ሎጂስቲክስ አቅርቦት እና በስለላ ለማገዝ አንድ የአሜሪካ ወታደራዊ አማካሪዎች ቡድን ናይጄሪያ ገብቷል። በሌላ በኩል እንግሊዝ የሳተላይት ምስሎችን በማቅረብ ለመርዳትና ፈረንሳይ ደግሞ የጸጥታ ኃይል ለመላቅ ቃል ገብተዋል። ቻይናም ልጃገረዶቹን ለማስመለስ የሚደረገውን ጥረት እንደምትደግፍ መግለጧን የናይጄሪያው ፕሬዚዳንት ጉላቅ ጆናታን ዋና ከተማይቱ አቡጃ ላይ ለተካሄደው የዓለም ምጣኔ ሀብት መድረክ ጉባኤ አሳውቀዋል። ደቡብ አፍሪቃውያን ከትናንት በስቲያ ባካሄዱት ምርጫ ገዢውን የአፍሪቃ ብሔራዊ ኮንግረስ ኤኤንሲን እንደገና መርጠዋል። የምርጫ ኮሚሽኑ የድምፅ ቆጠራውን እያጠናቀቀ ሲሆን ኤኤንሲ እስካሁን ከተቆጠረው ድምፅ ስልሳ ሁለት ከመቶውን ማግኘቱ ተገልጿል። ተቃዋሚው ዲሞክራሲያዊ ጥምረት በ22 ከመቶ ድምፅ በርቀት እየተከተለው ሲሆን በቅርቡ የተቋቋመው የምጣኔ ሀብት አርነት ተፋላሚዎች የሚባለው ፓርቲ ደግሞ ስድስት ከመቶውን ድምፅ ይዞ ሶስተኛነትን ይዟል። የመንግስቱ የዜና ማሰራጫ ኤስኤቢሲ እንደገመተው ከፓርላማው አራት መቶ መቀመጫዎች ኤኤንሲ ሁለት መቶ ሀያ አምስቱን ይዞ ብዙ ድምጽ ብዙኃን ድምጽ ፓርቲ ቢሆንም ካለፈው ፓርላማ ግን ዘጠኝ መቀመጫዎችን ማጣቱ ተነግሯል። የድምጹ የመጨረሻ ውጤት የሚነገረው የፊታችን ቅዳሜ ነገ ቅዳሜ እንደሚሆን ታውቋል። የምርጫ ውጤት የሚያሳየው ምናልባት ፕሬዚደንት ጄኮብ ዙማ ስራቸውን ለሌላ የአምስት ዓመት የስልጣን ዘመን ሳይቀጥሉ እንደማይቀሩ ነው የተባለ ነው። የከትናንት በስቲያው ምርጫ ድምጽ መስጠት ከሚችለው ደቡብ አፍሪካዊ ሰባ ሶስት ከመቶ ወጥቶ እንደመረጠ ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የሩሲያዋ ፕሬዝዳንት ቭላዲሚር ፑቲን ለጉብኝት ክራይሚያ መግባታቸው ተገለጠ። ይህ የሚስተር ፑቲን ጉብኝት ክራይሚያ ባለፈው መጋቢት ወር ከዩክራይን ከተነጠለች ወዲህ የመጀመሪያቸው መሆኑ ነው። በዚሁ ጉብኝት ሚስተር ፑቲን ሩሲያ በሁለተኛው ዓለም ጦርነት በክራይሚያዋ የሴቫስቶፖል የወደብ ከተማ የተቀዳጀችውን ድል ለማክበር በሚካሄድ ወታደራዊ ሰልፍ ላይ ይገኛሉ ተብሎም ይጠበቃል። ፕሬዝዳንት ፑቲን ከክራይሚያ ጉዟቸው ቀደም ባለው ሰዓት ዛሬ አርብ የተለያዩ የአገሪቱን ጦር መሳሪያዎች የታጠቁ ወደ አስራ አንድ ሺህ የሚሆኑ የሩሲያ ወታደሮች አመታዊውን የድል በዓል ምክንያት በማድረግ በቀዩ አደባባይ ያካሄዱትን ወታደራዊ ትዕይንት መመልከታቸውም ታውቋል። ይህ በእንዲህ እንዳለ በዩክራይን ወታደሮችና በአፍቃሪ ሩሲያ አማጽያ መካከል ማሪውፖል በተሰኘችው የዩክራይን የወደብ ከተማ ዛሬ አርብ ውጊያ ተቀስቅሷል። የዛሬው ውጊያ ቀደም ሲል ከነበረውና አልፎ አልፎም ከተሰማው ተኩስ የከፋ መሆኑም ታውቋል። የዩክራይን ሀገር አስተዳደር ሚኒስትር አርሴኒ አቫኮቭ የጸጥታ ኃይሎች ቁጥራቸው ወደ ሀያ የሚደርስ አፍቃሪ ሩሲያ አማጽያን የማሪዮፖል ከተማን የፖሊስ ጣቢያ ሊወሩ ሲሉ እንደገደለ ተናግረዋል እንደነበረ ተናግረዋል ነው። በሌላ ዜና ሩሲያ ለሀይል ምንጯ የምትተማመንባትን ዩክራይንን ወደፊት ለመሸጥል የተፈጥሮ ጋዛ አስቀድመሽ እንድትከፍልኝ ዱቤ የለም ስትል አስታውቃለች። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስተዳደር የሀገሪቱ የመንግስት ትምህርት ቤቶች ህጋዊ የመኖሪያ ፈቃድ የሌላቸው የውጭ ሀገር ሰዎችን ልጆች የመማር መብት የሚያስከብረውን የፌዴራሉ መንግስት ህግ ተግባራዊ ማድረጋቸውን ለማረጋገጥ መመሪያ ሰጥተዋል። ጠቅላይ አቃቤ ህግ ኤሪክ ሆልደን ዛሬ በሰጡት መግለጫ የአሜሪካ ጠቅላይ ፍርድ ቤት የዛሬ 30 ዓመት ልጆችን በኢሚግሬሽን ጉዳያቸው ምክንያት ትምህርት ቤት የመግባት መብታቸውን መከልከል መሰረታዊ የፍትህ መርሆችን የሚጥስ ነው ብሎ መበየኑን አስታውሰዋል። ያም ሆኖ አንዳንድ የትምህርት ቤት ወረዳዎች የውጭ ሀገር ሰዎችን ልጆች የሚከለክል እርምጃ እንደሚወስዱ በየጊዜው የሚረብሽ መረጃ እሰማለሁ ብለዋል። ጠቅላይ አቃቢ ህጉ የመንግስት ትምህርት ቤቶች በኢሚግሬሽን ፈቃድ ጉዳይ፣ በዘር በቀለምም ሆነ በትውልድ ሀገር ሳይለዩ ተማሪዎችን የመቀበል ግዴታ አለባቸው ሲሉም ኤሪክ ሆልደን አክለው አስገንዝበዋል። የፍትህ ሚኒስቴር ትምህርት ቤቶች ሁሉ ትምህርት ቤቶች ለልጆች ሁሉ በራቸው ክፍት መሆኑን የሚያስከብረውን ሕግ በአይነ ቁራኛ እንደሚከታተል ተግባራዊ መሆኑን በአይነ ቁራኛ እንደሚከታተል አስታውቀዋል። አድማጮች፣ ለሰአቱ ያለን ዜና ይኸው ነው። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በአማርኛ የሚያስተላልፈው ፕሮግራም ነው በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ ነው የምንገኘው። የምናስተናግዳችሁ አዲሱ አበበና፣ እኔ ቆንጅ ታየነን። ወደ ዕለቱ አብይ ርዕስ እናልፋለን። ኦሮሚያ ክልል ውስጥ እየተወሰደ ያለው የኃይል እርምጃ እንደቀጠለ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊና የመድረክ ስራ አስፈጻሚ ኮሚቴ አባል አቶ በቀለ ነጋ ማስታወቃቸውን ቀደም ሲልም መግቢያችን ላይ ገልጠናል። በሌላ በኩል ደግሞ በአዲስ አበባ ከተማ ማስተር ፕላን ጋር ተያይዞ በተነሳው ውዝግብ ሳቢያ የተወሰደውን የህይወት ያጠፋ እርምጃ እየተቃወሙ ያሉ በርካታ የተቃውሞ ሰልፎች በበርካታ የዓለም ከተሞች ባሉ ኢትዮጵያውያን ዘንድ ዛሬ ተካሄዷል። አሁንም እየተካሄደ ነው። ብራስልስ ላይ ሰልፍ የወጡ የአፋር ተወላጆችና ሌሎችም ሰሞኑን ከሚታየው የኦሮሚያ ጋር የተያዙና ሌሎችም ጥያቄዎችን ይዘው አደባባይ ወጥተዋል። ይህ በእንዲህ እንዳለ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ትናንት ለመንግስታዊ መገናኛ ብዙኃን መግለጫ ሰጥተዋል። ዘጋቢዎቻችን ከየአካባቢው እያደረሱን ያሉትን ሪፖርቶች ሰሎሞን አባተ አቀናጅቶ እንደሚቀጥለው ያቀርባል። የዋሽንግተን ዲሲ ሜትሮፖሊታን ኦሮሞ ወጣቶች ቡድን ከሌሎች አጋሮቹ ጋር በመሆን ያዘጋጀው የዛሬው የዋሽንግተን ዲሲ ሰልፍ የተነሳው ከዋይት ሀውስ ቤተ መንግስት ነበር። ከዋሽንግተን አካባቢና ከሌሎችም የዩናይትድ ስቴትስ ግዛቶች ዋሽንግተን ዲሲ ላይ የተሰበሰቡት ፖሊስ ቁጥር ከመጥራት ቢቆጠብም ከአዘጋጆቹ በተገኘ መረጃ መሰረት ከሺህ በላይ ይሆናሉ የተባሉት ከዋይት ሀውስ ቤተ መንግሥት የተነሱት ሰልፈኞች ወደ ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሄደው ተቃውሟቸውን አሰምተዋል። ሰልፈኞቹ የከትናንት በስቲያው ማክሰኞ በኢትዮጵያ ኤምባሲ ደጅ እንዳደረጉት ሁሉ የኦሮሞ ገበሬዎችን በዘዴ ማፈናቀልና የአኗኗሩንም ሁኔታ ማጥፋት ያሉትን አካሄድ ተቃውመዋል። በሰልፉ ላይ ከተሳተፉት የተወሰኑትን እዚያው የተገኘው ባልደረባዬ ነሞዳ እንዲህ አነጋግሯል። ማስተር ፕላን በሙሉ አካባቢና በዙሪያው ያሉት የኦሮሚያ ከተሞች አስራ ሰባት ወረዳችንና ከተሞችም ኦሮሚያ ጠጥሞ ከሀያቱ ማሰ የኦሮሞ ገበሬና የኦሮሞ ሕዝብ ከመሬቱ ከኖረቱ ለማፈናቀል ቀደም በመቃወምና ይህንንም ፕላን በመቃወም ተማሪዎች መላው የኦሮሞ ሕዝብ ስላሶር በመውጣት ይሄ አምባገነን መንግስት እየፈጸመባቸው ያለው እንግዲያም በስሮ በመቃወም ድምፃችንን፣ የህዝባችንን ድምፅ፣ የወንድሞቻችን የተማሪዎቻችን ድምፅ ለአለም መንግስታት ና ለአሜሪካ መንግስት ለማሰማት ነው። ስለ ድንቅነሽ ይባላል። ኢትዮጵያ ውስጥ በልጆች ላይ በተማሪዎች ላይ እየተወሰደ ያለውን እርምጃ በመቃወም ነው። ግድያ፣ እስራት፣ አፈና በመቃወም እዚህ ቦታ ተገኝተናል። እኛም ካዘጋጁት መካከል ነን። የአለም አቀፍ የኦሮሞ ሴቶች ድርጅትም ተክክቼ ነው ያለውን ያቀናጀ ነው። ተመሳሳይ ሰልፎች በካናዳና በዩናይትድ ስቴትስ የተለያዩ ከተሞች፣ በአውሮፓም፣ በሮም፣ በበርሊን፣ በሄግ ሆላንድ፣ በጄኔቫ በስዊትዘርላንድ፣ በስዊድን፣ በኖርዌይ፣ በእስራኤል፣ በሰንአ የመን፣ በጆሃንስበርግ ደቡብ አፍሪካ፣ በሜልቦርን አውስትራሊያ፣ በርካታ ከተሞች ውስጥ ተካሂደዋል። ብራስልስ ቤልጅየም ላይ ደግሞ የአፋር ሰብአዊ መብቶች ድርጅት የሚባለው ቡድን ያዘጋጀው ሰልፍ ተካሂዷል። ትዝታ ብላቸው ደውላ አስተባባሪውን አነጋግራለች። ይሰማዎታል አቶ ጋዝ? አዎ፣ ይሰማኛል። የአፋር ማህበረሰብ ነው ሰላማዊ ሰልፉን እያካሄደ ነው ያሉኝ። ምንድን ነው ጥያቄያቸው? የአፋር ማህበረሰብ ብቻ አለም? የአፋር ዩማን ራይትስ ኦርጋናይዜሽን ነው ሰላማዊ ሰልፉን ያዘጋጀው። ግን በቤልጅየም የኢትዮጵያን ሙስሊሞች ማህበር ሉቅማን፣ እንዲሁም ደግሞ የኢትዮጵያን ታስክ ፎርስ ፎር ሁማን ራይትስ የሚል ድርጅቶች አብረው ከኛ ጋር ተባብረዋል። ዋናው አላማ በኢትዮጵያ ውስጥ የሚገኘውን የሰብአዊ መብት ጥሰቶች ለመቃወም ነው። እንግዲህ እዚህ ቦታ ላይ የተገኘ ነው። ያው መቼም ጥያቄውን ያቀረብነው የአፋር ሂውማን ራይትስ ቢሆንም አጠቃላይ ያለውን በኢትዮጵያ ውስጥ ያለውን ሰብአዊ መብት ጥሰቶችን ለማውገዝ ነው። በአዋሽና አካባቢው ላይ በፌዴራል ፖሊሶች የተገደሉት የአፋርና አርብቶ አደሮችን ለመቃወም ነው ይህንን ጥያቄ ስናቀርብ ነገር ግን ከዛ በኋላ በኦሮሚያ ውስጥ የሚደረገውን ግድያም የሙስሊም ሊደሮች አመራሮች፣ የታሰሩትንም፣ የጋዜጠኞችንም፣ የብሎገሮችንም ሁሉንም ያጠቃለለ ጥያቄ ነው። እንግዲህ እዚህ ውስጥ ያቀረብ ነው። በኢትዮጵያ ውስጥ የሚደረጉትን ማንኛውም የሰብአዊ ጥሰቶችን ያካተተ ነው ያቀረባችሁት፣ ብረስልስ ውስጥ ላለው ለተባበሩት መንግስታት ድርጅት አካል ነው። መልስ አግኝታችኋል እዚህ ማክሰኞ ዕለት ቀጠሮ ይዘውልናል። ያለውን ሁኔታ ለማስረዳት የኢሮፒያን ኮሚሽን የሁማን ራይትስ ክፍሉ ጋር ቀጠሮ ይዘናል። እነሱ ጋር አቅርበን ከዛ በኋላ ነው እንግዲህ ዲስከሽን የምናደርገው። ነገር ግን ከቤልጅየም መንግስት የውጭ ጉዳይ ሚኒስትር ባለስልጣናቶች መተው አነጋግረውናል። በኢትዮጵያ ውስጥ አንዳንድ ሚስ ኢንፎርምድ የሆኑት ነገሮች አሉ ብሄር ብሄረሰቦች ከመጋጨት ጋር የሚል ነው። ነገር ግን እኛ ያን ብሄር ከብሄረሰብ ጋር የሚያጋጨው መንግስት እንጂ የኢትዮጵያ ህዝብ የመጋጨት ልምድ የሌለ መሆኑን በአጽንኦት አስረድተናቸዋል። አቶ ገዓስ አህመድ የአፋር ሰብአዊ መብት ድርጅት መሪ ከብረስል ስላደረሱን መረጃ እናመሰግናለን። እኔም በጣም አመሰግናለሁ። ቀኑ ገና ቀን በሆነባቸው የመካከለኛና የምዕራብ አሜሪካና ካናዳ ከተሞች ሰልፎቹ አሁንም እንደቀጠሉ መሆኑ ታውቀዋል። በዋሽንግተኑ የአሜሪካ የውጭ ጉዳይ መስሪያ ቤት ከተገኙት ሰልፈኞች የጥያቄያቸውን ደብዳቤ የተቀበሉት የመስሪያ ቤቱ የኢትዮጵያ ዴስክ ኦፊሰር ቨርኔ ትሪም በደረሰው ሕይወት መጥፋት በእጅጉ ማዘናቸውንና ይህንኑም ለተጎዱት ቤተሰቦች ጭምር መግለጻቸውን ጠቁመው ሀገራቸው ሁኔታዎችን ለማረጋጋትና ለመብቶችን መከበር በቅርበት እንደምትሰራ አስታውቀዋል ይህ በእንዲህ እንዳለ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ የተለያዩ ከተሞች ተነስቶ የነበረውን ተቃውሞ የቀሰቀሱት የቀድሞ ስርዓት ናፋቂዎችና ጠባቦች ናቸው ሲሉ ከሰዋል። መንግስታቸው ሁከቱን የፈጠሩትን ለይቶ እርምጃ እንደሚወስድም ገልጸዋል። መለስካቸዋ መሃ ከአዲስ አበባ ተጨማሪ አለው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለድሬዳዋ ከተማ የሀገር ሽማግሌዎችና የሃይማኖት መሪዎች ትናንት ባደረጉት ንግግር ሰሞኑን በኦሮሚያ ክልል የተለያዩ ከተሞችና መንደሮች ተነስተው ስለነበረው ተቃውሞ አስመልክተው በሰጡት ማባሪያ እንዳሉት ሕገ መንግስታዊ ስርዓቱን ለመናድ በሚፈልጉ ኃይሎች በሀሰት በተቀናበረው አሉባልታ ነው ሁከቱ የተነሳው። የአሉባልታው መነሻ ነው ያሉት ደግሞ የአዲስ አበባንና በአካባቢዋ የሚገኙትን የኦሮሚያ ከተሞች ልማት የተቀናጀ ለማድረግ የተሰራው የልማት እቅድ መሆኑን አስረድተዋል። በኢትዮጵያ ቴሌቪዥን እንደተላለፈው ተላለፈው አሉባልታው አዲስ አበባ ላይ ያለው የኦሮሞ መሬት ተወስዷል ከሚል ይነሳል። የዚህ ሁከት ቀስቃሽና አሉባልታውንም የነዙት የቀድሞውን ስርዓት የሚናፍቁና ጠባቦች ያሏቸው ኃይሎች መሆናቸውንም አይጠራጠሩም። አቶ ኃይለ ማርያም ደሳለኝ ሰሞኑን በኦሮሚያ ክልል ውስጥ በሚገኙ ከፍተኛ የትምህርት ተቋማትና ከተሞች ተነስቶ የነበረው ውከት የተረጋጋ መሆኑን ገልጸው መንግስት የጥፋቱን ምንጮች ለይቶ በማውጣት እርምጃ እንደሚወስድም አስጠንቅቀዋል። ሲሮ አራቱ ነበር። የኢትዮጵያ መንግስት ግን ተማሪዎቹ የተናገሩ ተማሪዎችን አስረድቶ ወደ ትምህርታቸው መልሶ፣ ነገር ግን የጠላትን ሴን አንድ ባንድ ለቃቅሞ መልክ ያስይፋል። ከተከሰቀሰ ሁከት በፊት የአዲስ አበባንና በአካባቢው በአካባቢ የሚገኙ የኦሮሚያን ክልል ከተሞች በአንድ ላይ የሚያስተሳስር የልማት እቅድ እንደወጣና ውይይት ሲደረግበት እንደቆየ በመንግስትም ሆነ በግል መገናኛ ብዙሃን ሲዘገብ እንደነበር ይታወሳል። ከአንዳንድ ተወያዮችም የመሬት ይዞታና የአስተዳደር ጉዳይ ጠበቅ ባሉ ጥያቄዎች መልክ ይነሱ ነበረ። አንዳንድ ተቃዋሚ ድርጅቶችም ተቃውሟቸውን ሲገልጹ ቆይተዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ በሌላ በኩል ደግሞ የተፈጠረውን ሁኔታ አስመልክቶ ሰላማዊ መፍትሄ ከመፈለግ ይልቅ መንግስቱ ዛሬም በተለያዩ አካባቢዎች የኃይል እርምጃ እየወሰደ መሆኑን ማምሻውን ያነጋገርኳቸው የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ እና የመድረክ ስራ አስፈጻሚ ኮሚቴ አባል አቶ በቀለ ነጋ ተናግረዋል። የህገ መንግስታዊ ተቃውሞዎች በሰላማዊ መንገድ በብዙ ቦታዎች እየተካሄዱ ነው። ግን ያው መንግስት የኃይል እርምጃውን ተከትሎበታል። ከውይይት ይልቅ ዛሬ ድረስ እየተካሄደ ነው። ለምሳሌ ዛሬ በወለጋ ውስጥ ጀሬ የሚባል አካባቢ፣ ጉደያ ቢላ ወረዳ ሰላማዊ ሰልፍ ይካሄድ ነበር። በዚያ ሰላማዊ ሰልፍ ላይ የመንግስት የጸጥታ ኃይሎች ብዙ ሰዎችን አስረዋል። እንደዚሁም ትላንትና በወሊሶ አካባቢ ወንጪ በሚባል አካባቢ ከፍተኛ ሰላማዊ ሰልፍ ነበረ። እዚያም ላይ ብዙ ወጣቶች ተደብድበው ታስረዋል። ሆሮ ሊሙ ጅማ ገነቲ በሚባል አካባቢም እንደዚሁ ዛሬም ሰልፎች ነበሩ። እንግዲህ ሰላማዊ ጥያቄው ምንድን ነው? ያው የኦሮሚያ ልዩ ዞን የሚባሉት የኦሮሚያ ከተሞች በህገ መንግስቱ መሰረት ሊለሙ የሚገባቸው በፌዴራል ስርዓቱ መሰረት ክልሉ ነው ይህ ፕላን ከላይ ወደታች ተሰጧቸው እሱን ሊያጸድቁ አይገባም የሚል ነው ጥያቄው ያ ቀጥሏል ጥያቄው ሊነሳ የቻለው በአዳማ ላይ የኦህዲድ ካድሬዎች እና በአዲስ አበባ ተወካይ መካከል ውይይት ሲደረግ የአዲስ አበባው ተወካይ የህወሓት ሰው ወደዳችሁም ጠላችሁም ይሄ የልማት ትስስር ይቀጥላል ብለው በመናገራቸው ይህን የምትቃወሙ ደግሞ ጠባብ አስተሳሰብ ያላቸው ናቸው ብለው መናገራቸው በሚዲያ ስለተላለፈ እዚያ ውስጥ የተ የተፈጠረ ችግር ነው እንግዲህ ከዚያ በኋላ እኛ በሰላማዊ መንገድ ጥያቄያችንን ለፓርላማ ለፌዴሬሽን ምክር ቤት አቅርበን ነበር ይሄ ነገር እንዲቆምና ህዝብ እንዲመክርበት ህዝብ ያልመከረበት ነገር ሁሉ ትክክል እንደማይሆን ዛሬ በኢትዮጵያ ውስጥ አንድ ኢህአዴግ ባለስልጣን አርባና ሀምሳ ካርታ ይዞ መሬት እየሸጠ ፎቅ በሚሰራበት አገር ላይ የሚወሰደው ቦታ ለልማት ነው ብሎ ማመን ስለሚያስቸግር ገበሬውን በብዛት ስለሚፈናቀል ይሄ ደግሞ ስለሚያሳስበን ውይይት ይደረግበትና እንደገና ይታይ ይሄ ይቁም ብለን አቅር አቅርበን ነበር። ምንም የተሰጠን መልስ የለም። የኦሮሞ ፌዴራሊስት ኮንግረስ ለከነገ በስቲያ እሁድ ግንቦት 3 2006 ዓ ም ጠርቶት የነበረውን ሰላማዊ ሰልፍ ከመንግሥት ደርሶብኛል ባለው ጫና ምክንያት ለመጪው እሁድ ግንቦት 10 2006 ዓ ም ማስተላለፉንም አቶ በቀለ ተናግረዋል። ለእሁድ እንግዲህ አስገብተን ነበረ ምንድን ነው የተባል ነው እሁድ የአሁኑ ግንቦት ሶስት ለማድረግ ሀሳብ ነበረን ከመድረክ ጽሕፈት ቤት ከስድስት ኪሎ በፒያሳ አድርገን ድል ሀውልት ጋር ጥቁር አንበሳ ጋ ወይንም ደግሞ በስድስት ኪሎ በአራት ኪሎ አድርገን በቤተ መንግስት አድርገን አብዮት አደባባይ ለመሄድ ነበር በእሁድ ቀን ያሰብ ነው ምንድነው ያሉን ባቡር እየተሰራ ነው ጥበቃ የለንም ቤተ ክርስቲያን አለ ቤተ መንግስት አለ ትምህርት ቤት አለ ብዙ ነገር ነው ያለው ስለዚህ አይቻልም እሺ በየት ነው ሰማይ ላይ ነው ወይ ሰልፍ የምናደርገው ይሄ ሁሉ ከተከለከለ አይት እናደርጋለን። እንግዲህ አሁን ደግሞ ሁለተኛ ቦታውን ቀይራቸው አቅርቡ ስለተባለ በቀደም ለታ አንድነት ያደረገበት አካባቢ ወደዚህ ወደ ከግንፍል ድንድያ ተነስቶ ወረዳ ስምንት የሚባል ሜዳ አለ እዛ ለማካሄድ ለእሁድ ሳምንት ደግሞ እንደገና ደብዳቤ አስገብተን ያው ጥያቄያችንን እየገፋንበት ነው። ሰልፉን እናደርጋለን ሰልፉን እናደርጋለን ሲሉ ምን ማለት ነው? አሁንም ተመሳሳይ መልስስ ቢሰጣችሁ ምንድን ነው የምታደርጉት? እንግዲህ እኛ አሁን ህገ መንግስትን አክብረን በህገ መንግስቱ መሰረት አሳውቀናል። መንግስት ደግሞ ቦታ ቀይሩ ብሏል። ቦታ ቀይረን አቅርበናል። ከዚህ በኋላ ቢከለክሉንም የመከልከል መብት የለውም። መንግስትኛ አሳውቀናል። አማራጭ ስጡ ተብለን አማራጭ ሰጥተናል። ይሄ አማራጫችን ደግሞ ሀሳባችንን ለመግለጽ አመቺ ሁኔታ ባይኖረውም ተደበቁ የሚል አይነትም ቢሆን በተገኘው አጋጣሚ ቀዳዳ መጠቀም ነው ያለብን ብለን ወስነን የገባንበት ስለሆነ ሰጡንም አልሰጡንም ሰላማዊ ሰልፎ ይካሄዳል። አቶ በቀለ በሰጡን ሰፊ ማብራሪያ ሰዎች ሰልፍ ባይወጡም ከየቤታቸው እየታደኑ እየተያያዙ መሆኑን ኢህአደግ የሚናገረውና የሚሰራው የተለያየ በመሆኑ የአዲስ አበባን የሰሞኑን ማስተር ፕላን አስመልክቶ እየተሰጡ ያሉ መግለጫዎች እና ንግግሮችን አናምንም ብለዋል። ሐሳቡ በኢህአደግ በራሱ ውስጥ መከፋፈልን የፈጠረ መሆኑን በዝርዝር ተናግረዋል አቶ በቀለ የታሰሩ እንዲፈቱ የአዲስ አበባና የኦሮሚያን ግንኙነት የሚመለከተው ሕግ በአፋጣኝ እንዲወጣ የሚሉና ሌሎችም ብዙ ጥያቄዎች አሏቸው። ከአቶ በቀለ ነጋ ጋር ያደረግነውን ሙሉ ቃለ ምልልስ ከዌብሳይታችን ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ማዳመጥ ትችላላችሁ። አድማጮች አሁን አዲስ አበባ ላይ ስለተያዘው የደቡብ ሱዳን ፕሬዝደንትና የአማጽያኑ መሪ የግንባር ንግግር ጉዳይ ዘጋቢያችንን እስክንድር ፍሬውን አግኝተነዋል። ሁለቱ ወገኖች የሰላም ውል ሊፈራረሙ ይችላሉ ማምሻውን ተብለው ጋዜጠኞች እየተጠባበቁ ካሉበት ነው። እስክንድርን ያገኘ ነው። እስክንድር አለህ መስመር ላይ? አሁን መስመር ላይ ያለው እንደምናመሽ የስልክ መስመሩ ጥራቱ ይሄን ያህልም አይመስልም። ነገር ግን በተቻለን እንነጋገር ና ተፈራረሙ፣ ተገናኙ፣ ሳልቫኪር ና ማሻር እንግዲህ ዛሬ ምንድነው የሆነው? የአማፅያኑ መሪ የቀድሞ ምክትል ፕሬዚዳንት ማሻር ና የደቡብ አፍሪካው ፕሬዚዳንት ሳልቫኪር በተናስል ከኢትዮጵያው ጠቅላይ ሚኒስትር ና ከሊቀመንበር ኃይለማርያም ደሳለኝ ጋር ሚባል እስክንድር ላቋርጥህ እየተገደድኩኝ ነው። የስልክ መስመርህ ጥሩ አይደለም። ቆየት ብለን ደግሞ እንሞክራለን። እንግዲህ የምታገኘውን ታካፍለናለህ። እናመሰግናለን እስክንድር። እንመለሳለን አንተ ጋር ወደ በኋላ። ቀደም ሲል እንዳልነው የስልኩን ሁኔታ አይተን ከእስክንድር ጋር የጀመርነውን እንቀጥላለን። አሁን ወደሚቀጥለው የመጽሔት ርዕስ እናልፋለን። በሶማሊያ ባለፉት ቅርብ ዓመታት መሻሻሎች ቢታዩም ሀገሪቱ አሁንም ከባድ ቀውስ ውስጥ ትገኛለች ይላል አንድ አዲስ የወጣ ሪፖርት ከሃያ በላይ የሚሆኑ የረዴት ድርጅቶች በጋራ ያወጡት ይህ ሪፖርት በበርካታ የሶማሊያ ማህበረሰቦች ላይ አሰቃቂ ጥፋት የመድረሱ ሁኔታ በጣም ተቃርበዋል ይላል። ጆዲካፖ ዝርዝሩ አለው። ሰሎሞን ክፍሌ ያቀርበዋል። የሶማሊያው ቀውስ እንዳያገረሽበት ያሰጋል በሚል ርዕስ የረዴት ድርጅቶቹ በህብረት ያዘጋጁት ሪፖርት የህዝቡ የዕለት ተዕለት ኑሮ ሁኔታ ከአስፈላጊው ደረጃ በታች ነው ይላል። ዛሬ በሀገሪቱ ውስጥ ሶስት ሚሊዮን የሚጠጉ ዜጎች ሰብአዊ ቀውስ ውስጥ መሆናቸውን፣ ሀምሳ ሺህ ሕፃናት ከተመጣጠነ ምግብ ጦት በከፍተኛ ደረጃ ጤናቸው መታወኩን፣ እንዲሁም ከ1 ሚሊዮን በላይ ከቤት ንብረታቸው መፈናቀላቸውን ሪፖርቱ ያትታል። አሃዞቹ እርግጥ ከቀድሞው የተሻሉ መሆናቸውን መሻሻል ሲባል ግን በአነስተኛ የኑሮ ደረጃ መለካት እንደሌለበት ሪፖርቱ ያስገነዝባል ስካት ፖል በኦክስፋም ውስጥ የሰብአዊ እርዳታ ከፍተኛ አማካሪ ናቸው። ሶማያሱማሊያ ላለፉ ብዙ ዓመታት ቀውስ ውስጥ የነበረችና አሁንም እንደ ደቡብ ሱዳን፣ ሶሪያና ማዕከላዊ አፍሪካ ሪፐብሊክ ላሉ አገሮች አጣዳፊ ትኩረት የተነፈጋት ናት። ሶማሊያ አሁንም ትልቅ ችግር ውስጥ ትገኛለች። አዲስ ለተወለደ ህፃንም ይሁን ለሴቶች በዓለማችን እጅግ የከፋ አካባቢ ካለ አንደኛው ሶማሌ ነው። ሪፖርቱን በጋራ ያዘጋጁት የረድኤት ድርጅቶች አንደኛው አባል የኦክስፋም አማካሪ የሆኑት ስካት ፖል አክለው ለሶማሊያ እርዳታ በሚሰጥበት ጊዜ ግን ከበፊቱ ልምድ መማር ተገቢ ነው ብለዋል። በሁለት ሺ to በ2011 የተገነዘብነው ሀቅ አለ። ይኸውም ለዚያች ሀገር ለቀረበው የእርዳታ ተማጽኖ ዘግይቶ ምላሽ መሰጠቱ ትክክል አለመሆኑን ነው። ለቅድሚያ ማስጠንቀቂያዎቹ ፈጣን ምላሽ ያስፈልግ ነበር። በዚያን ዓመት ሁለት መቶ ስልሳ ሺህ ሰዎች በረሃብ አልቀዋል እና አሰቃቂ ሁኔታ ዳግም እንዳይከሰት የአደጋ ቃጭል ድምፅ ለማሰማት እየሞከርን ነው በሶማሊያ ሁኔታዎች በ2011 ከነበሩት የተሻሉ ቢሆኑም ግን፣ ይላሉ የኦክስፋሙ አማካሪ፣ የተሻሉ ቢሆኑም በቂ አይደሉም። ባለፉት ሁለትና ሶስት አመጣት ጊዜ ውስጥ በአንዳንድ ነገሮች ላይ ይህ ነው የማይባል መሻሻል ታይቷል። በአብዛኛው የአገሪቱ ክፍል ግን አሁንም በጣም ከፍተኛ አስቸኳይ የሰብአዊ እርዳታ ያስፈልጋል። ቀውሱም ያንኑ ያህል አስከፊ ነው። ከአራት ሰዎች አንዱ እንኳን የተሟላ የመጸዳጃ ስፍራ አያገኝም። በተለይ በደቡባዊቷ ከተማ በኪስማዮ ከጠቅላላው ህዝብ አስር ከመቶ ብቻ ነው በቂ የመጸደጃ ስፍራ ያለው። በመላገሪቱ ደግሞ ንጹህ የመጠጥ ውሃ ማግኘት የሚችለው ህዝብ ሰላሳ ከመቶ ያህሉ ነው። ስኮት ፖላክ አክለውም በሶማሊያ ቀውሱ አመት ከአመት ለመቀጠሉ ብዙ ምክንያቶች አሉ ይላሉ ለተራዘመ በጣም ለተራዘመ ጊዜ የቆየ አጣዳፊ ሁኔታ ነው የነበረው። በአስተዳደሩ ውስጥ የተከሰተ ቀውስ ያስከተለው ውጤት አንዱ ነው። ግጭቶች ሌላው ሲሆን በአገሪቱ የድርቅ አዙሪት ደግሞ ዋና ምክንያት ሆኖ ይቀርባል። በዚያ ላይ የዓለም አቀፍ ህብረተሰብ ምላሽ በቂ አይደለም። ዓለም የሱማሊያ ማህበረሰቦች ከዚህ የተራዘመ ችግር ራሳቸውን ማውጣት እንዲችሉ በቂ የገንዘብ እርዳታ መስጠት አለመቻሉም ሌላው ምክንያት ነው። የሱማሊያ ቀውስ እንዳያገረሽበት ያሰጋል ሲል የወጣው አዲሱ ሪፖርት በተጨማሪ ለሶማሊያ ሰብአዊ ቀውስ ማስወገጃ ከሚያስፈልገው ገንዘብ ውስጥ የተገኘው 12 በመቶ ያህሉ ብቻ መሆኑንና አሁንም ተጨማሪ 822 ሚሊዮን ዶላር እንደሚያስፈልግ ያብራራል። አሳሳቢ ናቸው ያላቸውን የጤና ጥበቃውን ጉዳይና ጾታን መሠረት ያደረጉ አመፆችንም ይጠቅሳል ሪፖርቱ እንደ አውሮፓን ዘመን አቆጣጠር በ2013 ዓ ም የመጀመሪያዎቹ ስድስት ወራት ጊዜ ውስጥ ብቻም በትንሹ ስምንት መቶ የሚሆኑ የአስገዳጅ ወሲብ ወንጀል መፈጸማቸውን ያስረዳል። ትክክለኛው ቁጥር በሪፖርቱ ላይ ከሰፈረው እጅግ በጣም የበለጠ ሊሆን ይችላል። ምክንያቱም በሶማሊያ በጾታ ላይ የተመሰረቱ አመጻዎች የተለመዱ በመሆናቸው ነው። ጥቃቱ የደረሰባቸው አብዛኛዎቹ ሴቶች ደግሞ ደፍረው ወጥተው ሁኔታውን ለመግለጽ ይፈራሉ። የድርጊቱ ሁኔታ ከሕግ አንጻርና ከራሳቸው ማህበረሰቦች የሚሰጠው ምላሽም ያስፈራቸዋል። ይህ በእንዲህ እንዳለ ሶማሊያውያን ለኑሯቸው በአብዛኛው የሚተማመኑት ከውጭ ሀገር ዘመዶቻቸው በሚልኩላቸው ገንዘብ ላይ ነው። በአመት ከ750 ሚሊዮን እስከ 2 ቢሊዮን ዶላር ከውጭ እንደሚላክ ይገመታል። ያም ሆኖ ግን በ2001 ዓ.ም በዩናይትድ ስቴትስ ከደረሰው የሽብር ጥቃት በኋላ የገንዘብ አላላክ ህጎች እጅግ ተጠናክረዋል። ምክንያቱም ገንዘቡ ለአሸባሪ ቡድኖች እርዳታ ሊውል ይችላል በሚል ፍርሃት ነው ህግጋቱ የተጠናከሩት። በዚህ ምክንያት በዩናይትድ ስቴትስና ብሪታንያ ያሉ ባንኮች በርካታ ከገንዘብ ማዘዋወር ስራ ጋር የተገናኙ አካውንቶችን ዘግተዋል። ብዛት ያላቸው በዩናይት ስቴት የሚገኙ ሱማሌ አሜሪካውያንና የዲያስፖራው አባላት በየሀገሮቻቸው ያሉ ዘመዶቻቸውን ያለማቋረጥ ይረዳሉ። ሱማሊያን ከወሰድን ከጠቅላላው ህዝቧ አርባ ከመቶ በአሁኑ ወቅት የሚተማመነው ከውጭ ሀገሮች በሚላክለት ገንዘብ ላይ ነው። ከዩናይት ስቴትና ከብሪታንያ ወደ ሱማሊያ ገንዘብ ለመላክ ግን በአሁኑ ጊዜ ከባድ ችግር አለ። ብቸኛውና በህጋዊ መንገድ ግልጽ የሆነው ያላላክ አሰራር ቁልል እንቅፋት እያጋጠመው ነው። እናም ገንዘቡን በህገ ወጥ መንገድ ለማስተላለፍና ምናልባትም ገንዘቡ በወንጀለኞች እጅ የመግባቱ እድል በእውነቱ በጣም አስፈሪ ሆኗል። በተያያዘ ዜና የዩናይትድ ስቴትስ እንደራሴዎች ምክር ቤት በቅርቡ አዲስ ገንዘብ ወደ ውጭ ሀገር የመላክን ችግር ሊያቀል ይችላል የተባለ ማሻሻያ ህግ አሳልፏል ረቂቅ ህጉ ወደ መወሰኛው ምክር ቤት የተሻገረ ሲሆን ከጸደቀ ለመላ የዳያስፖራ ማኅበረሰቦች ደስታ ነው። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ዜናና የዜና ትንታኔውን ያደመጥነው ወደ እናንተ አስተያየት ስናልፍ እነዚህን ለዛሬ መርጠናል። የቪኦኤ አማርኛ ክፍል ሰላምታ ይድረሳችሁ። ካለፈው ሳምንት ጀምሮ በአገር ቤት እየተከሰተ ያለው ነገር ከማንም የተሰወረ አይደለም። ለይስሙላም ቢሆን በአገሪቱ ሕግ ላይ የተደነገገውን መብት መሰረት በማድረግ በሰላማዊ መንገድ ጥያቄዎቻቸውን ያቀረቡ ኦሮሞ ተማሪዎችና ሌላውም የሕብረተሰቡ ክፍል ከመንግስት በኩል ምላሹን በሞት፣ በአካል ጉዳት፣ በእስራት በሽብርና በእንግልት መልክ አግኝተዋል። ለጊዜው አጥጋቢ ምላሽ የሚሰጥ ወገን አለ ብዬ ስለማላምን ትግሉን በሰላማዊ መንገድ በዚሁ መልኩ መቀጠሉ ብቸኛ አማራጭ መስሎ ይታየኛል። በእናንተ በኩል ግን ምላሽ ለማስገኘት ያደረጋችሁትን ጥረት እያደነቅኩ አባዱላ መልስ ብለው ከሰጧቸው ከእውነት የራቁ ምላሾች አንዱ የአዲስ አበባ ማስተር ፕላን በአካባቢው ባሉ የኦሮሚያ ክልል ከተሞች ላይ ሊፈጸም አልታቀደም፣ አይፈጸምም ያሉት በጭራሽ ከእውነት የራቀ ለመሆኑ የመንግስት ቴሌቪዥን በፕሮግራሙ ያስተላልፈው መልሶ እንመልከተው በቂ ማስረጃ ይሆናል። በሌላ በኩል አንድ ግለሰብ ለእናንተ ሬዲዮ አስተያየት ሲሰጡ የአዲስ አበባን የማስተር ፕላን ከፍቅርና ከአንድነት ጋር አያይዘውታል። እኚህ ግለሰብ ያልተረዱት ነገር ቢኖር የኦሮሞ ሕዝብ ፍቅርና ሰላም ወዳድ መሆኑን ነው። የወቅቱ ጥያቄ እነዚህ ከተሞች የኦሮሚያ ክልል ስለሆኑ አዲስ አበባ ደግሞ ምንም እንኳን ከስር መሰረታዊ የኦሮሞዎች መሬት ብትሆንም በዘመናችን ግን የሁሉም ኢትዮጵያ ሕዝቦች ማዕከል ስለሆነች እነዚህ የተለያዩ የመስተዳደር አካላት መቀላቀል እጅግ በጣም አግባብ የሌለው ይሆናል። ሁለቱም ማለትም የአዲስ አበባ መስተዳደርና የኦሮሚያ ክልላዊ መስተዳደሮች እንደተጠበቁ ሆነው ልማቱም ሆነ እድገቱ በሁለቱም መስተዳደሮች በየፊናውና በቅንጅት መካሄድ የበለጠ ፍቅርንና ሰላምን ያጎለብታል ብዬ አምናለሁ። አድማጫችሁ ጀቤሳ ገቢሳ ከአትላንታ ጆርጂያ። ደህና ሰንብቱ። ሄሎ ብሄዎች እንደምን አላችሁ? የደወልኩት ምስጋና ለማቅረብ ነው። አንደኛ ለአቶ አባዱላ ገመዳ ነው። የተረጋጋ ከስሜት ነጻ በሆነ በጣም በጣም የበሰለ አስተያየት በመስጠታቸው ላመሰግናቸው እወዳለሁ። ሁለተኛ የማመሰግነው እናንተን ነው። በተለይ ለዚህ በተከታታይ የአባዱላ ገመዳን አስተያየት ለሶስት ተከታታይ ማቅረባችሁ በጣም ደስ የሚል ነው። በተለይ ከቅርብ ጊዜ ወዲህ ታቀርቡት ነገር በሙሉ ሚዛኑን የጠበቀ ሰዎችም አንድ አቅጣጫ ብቻ ይዘው እንዳይሰሳቱ የምታደርጉት ወገንተኝነት የሌለው ነፃ የሆነ አስተያየትና ዘገባ በጣም ደስ የሚል ነው። በዚህ ቀጥሉበት። እሺ፣ እኛም እንቀጥላለን። የላካችሁልን ደዋዮችን በሙሉ እናመሰግናለን። ሌሎቻችሁም እንዲሁ አስተያየቶቻችሁን ላኩልን። የስልክ መስመራችን እናስታውስ 202 2059942 የውስጥ መስመር 14 ነው። በተቀረጸው መመሪያ መሰረት አስተያየታችሁን አስቀምጡልን። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን። ይህ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። አድማጮች፣ አሁን የአሜሪካ መዝናኛ ክፍለ ጊዜ ላይ ደርሰናል። የዛሬ ተረኛ አዘጋጅ ትዝታ በላቸው ነች። ይህ የያዝነው ሳምንት በአሜሪካ ተወዳጁ የሙዚቃ ስልት የጃዝ ተወዳጅነት ጣሪያ የነካበት ሃምሳኛ ዓመት ነው። ለዚያ ሰሞን የስልቱ ፍቅር ዓለም አቀፋዊ መሆንና መግነን ምክንያቱ ደግሞ ድምፀ ጎርናናውና ከሌሎች የሙዚቃ ከዋክብት ጋር ሲወዳደር አንጋፋ የነበረው ሉዊስ ሉዊ አርምስትሮንግ ነው። ከአሜሪካ ድምፅ የሙዚቃ ፕሮግራም አዘጋጆች አንዱ ሪቻርድ ፖል ያቀናበረውን ትዝታ ብላቸው አጠር አድርጋ ታቀርባለች። እንደ አውሮፓ አቆጣጠር የ1964 ዓ ም ጸደይ ወቅት ዩናይትድ ስቴትስ ከውጭ በመጣ ሙዚቃ የተወረረችበት ጊዜ ነበር። Something, I think you'll understand ወራሪዎቹ ቢትልስ ዝነኞቹ የብሪታንያ ባንድ አባላት ሲሆኑ የአሜሪካ ወጣት ያኔ ያለ እነርሱ ሙዚቃ መስማት የሚፈልግ አልነበረም። እንደ ማንኛውም ዘመን ወጣት በአገር የነበረውን አሮጌ የመሰለውን ስልት እርግፍ አድርጎ ትቶ፣ ቀደም ሲል እንደሰማችሁት አይ ዋን ሆልድ ዮር ሃንድ፣ እንዲሁም አይ ካንት ባይ ማይ ላቭ የተሰኙ ስልቶች የወጣቶችን ጆሮ ብቻ ሳይሆን የሙዚቃ መዝናኛ መድረኮችን የተቆጣጠረበት ጊዜ ነበር። በዚያው ዘመን ታዲያ ማን እጅግ ተወዳጅ ሙዚቃ ይዞ ብቅ ይላል መሰላችሁ? የ63 ዓመት የዕድሜ ባለጸጋ ድምጸ ሸጋው ሉዊ አርምስትሮንግ ለብሮድዌይ ሙዚቃ ትርኢት ቀደም ብሎ የተቀናበረው ሃሎ ዳሊ የተባለው ቀደም ሲል የሰማችሁት ስልት አላት ኦፍ ሊቪንግ ቱ ዱ የሚል ሙዚቃውን ቀጥሎ በመልቀቅ በጃዝ ወጣቶቹን ቢትልስ በዚያ ዘመን በሙዚቃ ሰንተረዥ ከአንደኝነት አስለቅቋል። ሁለቱ ቢትልስ ና ሉዊ አርምስትሮንግ በጋራ የዘፈኑት ደግሞ ማኒ ካንት ባይ ሚ ላቭ። አድማጮች ወደሚቀጥለው ዝግጅት ነው የምናልፈው። ከሁለተኛው የፕሮግራም አጋማሽ መጀመሪያ የምናቀርበው አፍሪካ በአሜሪካ ጋዜጦች አዘጋጅና አቅራቢ አዳነሽ ፍሳዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል ዩናይትድ ስቴትስ በጅቡቲ ላለው ወታደራዊ ሰፈሯ የ20 ዓመታት የኪራይ ስምምነት ፈረመች ጆን ኬሪ አፍሪቃውያን ዲሞክራሲንና የኢኮኖሚ መረጋጋትን እንዲመርጡ መከሩ ናይጀሪያ የተጠለፉትን ሴት ተማሪዎችን በማግኘቱ ጥረት ለረዳ የ300ሺ ዳለር ሽልማት ለመስጠት ቃል ገባች የሚሉት ርዕሶች ነው ዛሬ የምንመለከተው። ዩናይትድ ስቴትስ ጅቡቲ ላይ ያላትን ወታደራዊ ሰፈር ለተጨማሪ 20 ዓመታት ለመከራየት ባለፈው ሰኞ ስምምነት እንደፈረመች የኦባማ አስተዳደር ማስታወቁን ኒውዮርክ ታይምስ ጋዜጣ ላይ የወጣ ዘገባ ጠቁሟል። አሜሪካ ከአፍሪቃ አህጉር ወታደራዊ ሰፈር ያላት በጅቡቲ ብቻ ሲሆን በየመንና በሶማሊያ ያለውን የአሸባሪዎች እንቅስቃሴን ለመከላከል የሚደረግ ጥረት መነሻ መሰረት ነው። ከቀይ ባህርና ከአደን ባህር ሰላጤ ጋር የምትዋሰነው ከአንድ ሚሊዮን ያነሰ ሕዝብ ያላት ጅቡቲ ክልላዊ ቀውስን ለማረጋጋት ተግባር የምትጫወተው ሚና እየጨመረ ሄዷል ይላል ጋዜጣው። ፕሬዚደንት ኦባማና የጅቡቲ ፕሬዚደንት ዑመር ገሌ ባለፈው ሰኞ ለአርባ ደቂቃዎች ያህል በዋይት ሀውስ ቤተ መንግስት በተነጋገሩበት ወቅት ጸጥታንና ልማትን ያካተቱ ውይይቶች አካሂደዋል። ዋናው የንግግራቸው ትኩረት ግን አራት ሺህ የሚሆኑ አሜሪካውያን ወታደሮችና ሲቪሎች የሰፈሩበት የጸረ አሸባሪነት ስልጠናና እንቅስቃሴ ማዕከል የሆነው ሌሞኔ ወታደራዊ ሰፈር እንደነበር ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። ሌሞኔ ወታደራዊ ሰፈር በመላ የአፍሪካ ቀንድ ሀገራት ለምናከናውነው ተግባር ብቻ ሳይሆን በመላው ክልል ለምናከናውነው ሁሉ እጅግ ጠቃሚ ነው ሲሉ ፕሬዝደንት ኦባማ አስገንዝበዋል። ኦባማ ከሰባት ዓመታት በፊት ሴኔተር በነበሩበት ወቅት ጅቡቲን ጎብኝተው ነበር። ዩናይትድ ስቴትስ ሰፈሩንና የአስፈላጊ አገልግሎቶችን ብቃት ለማጠናከር ወደ አንድ ሚሊዮን ዶላር የሚጠጋ ገንዘብ አወጥታለች። የአሜሪካ የመከላከያ ሚኒስቴር ባለስልጣኖች ጅቡቲ ያለው ወታደራዊ ሰፈር በመላ አፍሪቃ በአረቢያ ባህረ ገብ መሬትና በህንድ ውቅያንስ የሚካሄዱ እንቅስቃሴዎችን የሚረዳ አብይ ክልላዊ ሰፈር እንዲሆን ራዕይ አላቸው። የወታደራዊ ሰፈር ኪራይ የታደሰበትን ውል ዝርዝር ይፋ ባይደረግም የሁለቱ ሀገሮች ባለስልጣኖች በተናገሩት መሰረት ዩናይትድ ስቴትስ በአጠቃላይ በዓመት 70 ሚሊዮን ዶላር ትከፍላለች። 63 ሚሊዮን ዶላር ለኪራይ ይከፈላል። የተቀረው ገንዘብ ደግሞ በልማት እርዳታ መልክ ይሰጣል። የጅቡቲ ስትራቴጂያዊ ጠቃሚነት ያማለለው ዩናይትድ ስቴትስን ብቻ አይደለም። ፈረንሳይ፣ ጃፓንና ኢጣሊያም ጅቡቲ ውስጥ የጸጥታ ኃይሎች አሏቸው። ሩሲያም ጅቡቲ ውስጥ ተቋም እንዲኖራት ጠይቃ እንደነበረ፣ ሆኖም ከዩናይትድ ስቴትስ ጋር በተደረገው ስምምነት መሰረት የጅቡቲ መንግስት በሁለቱም ሀገሮች መካከል ያለው የጥቅም ግጭት የሚያስከትለውን ለማስወገድ ሲል ለሩሲያ ላለ መፍቀድ እንደ ወሰነ የጅቡቲ የውጭ ጉዳይ ሚኒስትር መናገራቸውን ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቁሟል። ዋሽንግተን ፖስት ጋዜጣ ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በያዝነው ሳምንት አፍሪቃን በጎበኙበት ወቅት የአፍሪካ ሀገሮች ዲሞክራሲን እንዲመርጡ፣ የኢኮኖሚ መረጋጋትን አቅፈው እንዲቀበሉ ግጭትን እንዲያስወግዱና ሕዝቡን ወደ ዘመናዊ ዓለም እንዲያራምዱ ጥሪ አቅርበዋል ይላል። ይሁንና ሁለት በግጭት የተበጣጠቁ የአፍሪቃ ሀገሮች ጥሪውን ባለመቀበል ለውጭ መዋዕለ ንዋይ መዳቢዎች ቀጣይዋ ሲሳይ በሆነችው አህጉር ዩናይትድ ስቴትስ ያላትን ተደማጭነት ተፈታትነዋል ሲል አክሎበታል። ዩናይትድ ስቴትስ ካሁን ባለው ጊዜ የአፍሪቃን የኢኮኖሚ ጥቅም ለመቋደስ በሚደረገው መሯራጥ ወደ ኋላ ቀርታለች። ፕሬዚደንት ኦባማ ከአፍሪቃ ሀገሮች ጋር ጠንካራ የገንዘብ ግንኙነት ለመፍጠር ለመሞከር በመጪው ነሐሴ ወር ከአርባ በላይ ከሆኑ የአፍሪቃ መሪዎች ጋር የሚካሄድ ጉባኤን ያስተናግዳሉ። በያዝነው ሳምንት በርካታ የአፍሪቃ ሀገሮች የኬሪን ጥሪ አለመቀበላቸው ራሱ ከሁለት ነገሮች አንዱን ለመምረጥ ግድ እንዲሆንባት ያደርጋል። የህግ የበላይነትንና ሰብአዊ መብትን ከማያከብሩ ሀገሮች ጋር የኢኮኖሚ እድል መጠቀም ወይም በዓለም አቀፍ ደረጃ ከሚደረገው ውድድር ወደ ኋላ መቅረት ይላል ዘገባው። ጆን ኬሪ አንጎላ በሄዱበት ወቅት ደግሞ ብዙም ስኬት እንዳላገኙ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁሟል። ኮንጎ ውስጥ ከሁለት ዓመታት በኋላ ለሚካሄደው ምርጫ የ30 ሚሊዮን ዶላር እርዳታ ለመስጠት ቃል ገብተዋል። ይሁንና በኮንጎ ህገ መንግሥት መሠረት ፕሬዚደንት ጆዜፍ ካቢላ ስልጣናቸው ሲያበቃ እንደገና ለፕሬዝደንትነት እንዳይወዳደሩ ጥሪ አቅርበዋል። የፕሬዝደንት ካቢላ ምላሽ ግን ቀዝቀዝ ያለ ነበር። የኮንጎ መንግሥት ቃል አቀባይ ላምበርት መንድ የሀገሪቱ ሕገ መንግሥት ይከበራል፣ ሆኖም እንደገና ሊከለስም እኮ ይችላል ማለታቸውን ጋዜጣው ጠቅሷል። በቀጣዩ ዓመት ምርጫ ለማካሄድ በመዘጋጀት ላይ ያሉ አስራ አምስት የአፍሪካ ሀገሮች እያሉ ስለ ኮንጎ ይህን ያክል ጩኸት ማሰማቱ ምን ይባላል? በማለት በጆን ኬሪ አባባል መገረማቸውን አንጸባርቋል ሲል የዋሽንግተን ፖስቱ ዘገባ አውስቷል። ጋርዲያን የተባለው ጋዜጣ ድረ ገጽ ደግሞ በናይጄሪያ ከትምህርት ቤታቸው ቦኮ ሐራም በተባለው ጽንፈኛ እስላማዊ ቡድን ስለተጠለፉት ከሁለት መቶ በላይ የሚሆኑ ሴት ተማሪዎች ሲጽፍ የሀገሪቱ መንግስት ልጆቹን በማግኘት ተግባር ለሚረዱ ሰዎች የ300 ሺህ ዶላር ሽልማት ለመስጠት ቃል መግባቱን ዘግቧል። ዩናይትድ ስቴትስና ብሪታንያ ልጆቹን የጠለፈውን ቡድን ለማሳደድ ወታደራዊና ቴክኒካዊ እርዳታ ለመስጠት ሀሳብ አቅርበዋል። ቡድኑ ባለፈው ሰኞም ተጨማሪ ሴት ተማሪዎችን እንደ ጠለፈ ተዘግቧል። ፕሬዚደንት ኦባማ ዩናይትድ ስቴትስ በጣም ለሚያሳዝነው ሁኔታ መፍትሄን ለማግኘት የተቻላትን ጥረት ሁሉ ታደርጋለች ብለዋል። ይሁንና ወታደሮች እንደሚልኩ አልተናገሩም። ብሪታንያ ግን ልዩ ኃይሎችና መረጃ ሰብሳቢ አውሮፕላን ለመላክ ዝግጁ እንደሆነች ገልጻለች። ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን መሪ አቡበከር ሸከው የተጠለፉትን ልጆች ለባርነት ለመሸጥ ከመዛቱም በላይ አማጺያን በትምህርት ቤቶች ተጨማሪ ጥቃቶች ያካሂዳሉ። ተጨማሪ ሴት ልጆችንም ይጠልፋሉ ሲል መዛቱን የጋርዲያን ጋዜጣ ድረገጽ ጠቅሷል። የተባበሩት መንግስታት ድርጅት ታዲያ ማናቸውም የተጠለፉትን ልጆች በመሸጥና በመግዛት ተግባር የተሳተፉት አካላት በዓለም አቀፍ ሕግ ይዳኛሉ ሲል እንዳስጠነቀቀ ዘ ጋርዲያን ድረገጽ ዘግቧል። አድማጮች የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮቻችን ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አፍሪካ በአሜሪካ ጋዜጦች ነበረ የቀረበልን። የሚቀጥለው ደግሞ አሉላ ከበደ በታሰሩ ጋዜጠኞችና ብሎገሮች ምክንያት ያዘጋጀው ውይይት ነው። የሚቀጥለው አሸባሪ ውዥንብሮችን ነስተዋል በሚል ጥርጣሬ ፖሊስ በቅርቡ ከቁጥጥሩ ስር ያዋላቸውን የኢንተርኔት አምድ ጸሐፊዎችና ጋዜጠኞች እስርና የተከተሉትን ውዝግቦች መነሻ በማድረግ የተጀመረ ውይይት ነው። አሁን እሰጥ አገባ የሚያቀርበው የስድስቱ የዞን ዘጠኝ የኢንተርኔት አምድ ጸሐፊዎችና የሶስቱ ጋዜጠኞች እስር መሰንበቻውን በተለያዩ መድረኮች የበርካታ አገሮችንና ለጋዜጠኞች መብት መከበር የቆሙ ድርጅቶችን ጨምሮ ከፍተኛ ዓለም አቀፍ ትኩረት መሳቡ ተዘግቧል። እስሩና የክሱ ሂደት፣ ጋዜጠኝነትና የንግግር ነጻነት፣ የኢትዮጵያ የፕሬስና የጸረ ሽብር ህጎች፣ እንዲሁም የህጎች ሁሉ የበላይ የሆነው የሀገሪቱ ህገ መንግስት ውይይቱ ያጠነጠነባቸው ጭብጦች ናቸው። አሉላ ከበደ የዚህ ፕሮግራም አዘጋጅና አቅራቢ ለምሽቱ የተሰናዳውን ተወያዮቹ ራሳቸውን በሚያስተዋውቁበት ይጀምራል። ሙሉጌታ አረጋዊ ይባላለሁ። የህግ ጠበቃ ነኝ። ከዚህ ቀደም እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የህገ መንግስት እና የመገናኛ ብዙኃን ህጎችን ሲያስተምሩ ቆይተዋል። ለውይይታችን አስፈላጊ ስለሆነ ነው። እውነት ነው። እውነት ነው። እንዳልካቸው እንዳልካቸው ኃይለ ሚካኤል ይባላለሁ የዞን ናይን መስራች አባል እና የዶክትራል ስቱደንት ነኝ። እዚህ የዩኒቨርሲቲ ኦፍ ኦሬገን በኦሬገን ዩኒቨርሲቲ የፒኤችዲ ተማሪ ለዶክትርና ልበለው፣ በአማርኛ ትምህርቶ በመከታተል ላይ ነው ያሉት። እሺ፣ ስሜት ማለት ካሳ ይባላል። የአይሲ ባለሙያ ለ እኔ ዞን ዘጠኝ አባልና መስራች ስለሆነ ያው በስራይም በግል ቢዝነስ ነው የሚተዳደረው። አንድ መረጃ ከአንድ በላይ ሁለትና ሶስት ምንጮችን አረጋግጣችሁ ለማውጣት ኃላፊነት እንደምትወስዱ ጥረት እንደምታደርጉ ገልጸሃል እንዳልካቸው። በምታደርጉት ጥረት ያ መረጃ ያልተረጋገጠ ወይም ደግሞ ከመነሻው ከያዛችሁት የተለየ ይዘት ያለው ሆኖ ቢቀር የምታደርጉት የምትወስዱት እርምጃ አለ? ባልከው መመሪያ የታቀፈ ሚሆን ያልታቀፈ ገጥሟችሁ አውጥታችሁ ታውቃላችሁ? መመሪያ ችግር ላይ አለ እንዳልኩህ፣ በመጀመሪያ ደረጃ እንደዚህ አይነት ነገር ይገጥመናል ብለን ስላሰብን ነው መመሪያውን ያዘጋጀነው፣ እና መመሪያው ሙሉ ለማድረግ ሞክረናል። ምንድን ነው የሚለው ቢተላለፍ እንኳን ኢመደበኛ ቢሆንም በግሩፕ በኩል በውይይት የተደገፈ የሚወሰድበት እርምጃ አለ ነበረም። አድርገንም እናውቃለን። አስተያየቶች እስከሆኑ ድረስ አስተያየቶች በእውነታ እንዲደገፉ ማድረግ እንዳለበት ፀሐፊያን ለእኛ የሚዙክዝን ጽሁፍ ነገራቸው እናውቃለን። ገድሞንም ያውቃል። ይሄ ደግሞ በአደባባይ እያስቀመጥነው ነው በፔጃችን በፌስቡክ በገጻችን ላይ በብሎጋችን፣ ወይም በቶማራችን ላይ ተጠቅሶ ያለ ጉዳይ ነው። መልካም አቶ ሙሉጌታ ወደ እርስዎ ልምጣ የማህበረሰብ መገናኛ ብዙሀን ሶሻል ሚዲያ በአንጻራዊ ሁኔታ በአመዛኙ እንግዳ ነው ማለት ይቻላል በኢትዮጵያ ብቻ ሳይሆን በአለም አቀፍም ደረጃ የመጀመሪያዎቹ አመታት ላይ ያለ ነው እና በኢትዮጵያ እየታቀፈ የሚዳኝበት የሚገዛበት ህግ አለ የሚጽፉት ሰዎች በጋዜጠኝነት ሀላፊነትም የማይወስዱበት ከመሆኑ አንጻር እንዲህ አዲስ ለሆኑ የመገናኛ ብዙሀን ዘርፎች የሚሰራ ህግ በኢንተርኔት በዚህ በፌስቡክ በማህበረሰብ ሚዲያዎች የሚወጡ ጽሁፎች ወይም ሀሳቦች ወይም ንግግሮች አጠቃላይ በአንቀጽ ሀያ ዘጠኝ ጋር የተያያዙ ናቸው። ምክንያቱም ገዢው አንቀጽ ነው ኢትዮጵያ ውስጥ ህገ መንግስታዊ አንቀጽ ስለሆነ ከዚህ ይህንኑ በዝርዝር ለማስቀመጥ ኢትዮጵያ ውስጥ የተለያዩ ህጎች ወጥተዋል። እነዛ የተለያዩ ህጎች ኢንተርኔትን ወይም ሶሻል ሚዲያውን ሪፈር አርገው እንደ እንደዚህ አድርገን ነው የምናስተዳድረው ብለው አላሉ። ሰው ምንድን ነው የምለው፣ ሀያ ዘጠኝ ላይ ምን ይላል? በመረጠው በማንኛውም የማሰራጫ ዘዴ የሚላለህ እና ማንኛውም ስትል ሊሚት የለም። ገና ያልመጣውንም ይጨምራል። አዲስም የሚመጣ የሚተዋወቅም ካለ ብዬ ነው እኔ የማስበው። ስለዚህ ቴክኖሎጂ የሚያመጣውን ነገር ቅድም የጠቀስኳቸው ገደቦችን እስካሟላህ ድረስ በፈለገ መንገድ ልትገልጸው ትችላለህ ነው የሚለው። አሁን ችግር የሚመጣው ምንድን ነው? ኢትዮጵያ የምትባል ሀገር የሆነ የጂኦግራፊ ክልል አላት። እና የኢትዮጵያ መንግስት የሚያስተዳድረው የኢትዮጵያ ስቴት የሚባለው የኢትዮጵያ መንግስት ወይም ኢትዮጵያ የምትባል የተወሰነ የጂኦግራፊ ገደብ አላት። የምድር፣ የአየር የየብስ ክልል አለ። በተጨባጭ የሚታወቅ እንደ ሀገር ኢትዮጵያ ብለን የምንለው አለ። የሀገር ነው የኢትዮጵያ መንግስት ማስተዳደር የሚችለው። ስለዚህ የኢትዮጵያ መንግስት ስልጣን የሚኖረው በዛ ሀገር ነው፣ በአጠቃላይ ሲነገር እና ለምሳሌ አሜሪካን ሀገር ውስጥ ስለተደረገ ነገር የኢትዮጵያ መንግስት ሊጠይቅህ ይችላል ወይ? አሁን ብዙ ሀገሮች የቸገራቸው እሱ ነው። አሁን ለምሳሌ እዚህ ሀገር ሆኜ የሆነ ጽሁፍ ኢንተርኔት ላይ ብለጥፍ እና ያ ኢንተርኔት ላይ የተለጠፈ ጽሁፍ ኢትዮጵያ ውስጥ ያለ ሰውን ስም ቢያጠፋ፣ ለምሳሌ በዛ የስም ማጥፋት ወንጀል ኢትዮጵያ ውስጥ ልጠየቅ እችላለሁ ወይኔ ወይም ወደ ፖለቲካ ሲሸጋገር እዚህ ሀገር ውስጥ ሽብርተኝነትን የሚያራምድ ወይም ሊያነሳሳ የሚችል ወይም በሽብርተኛ ህጉ ሊያስጠይቅ የሚችል ጽሑፍ እዚህ ሀገር ሁኜ ፖስት ባረግ ኢንተርኔት ላይ ኢትዮጵያ ውስጥ ልጠየቅ እችላለሁ ወይ? ኢትዮጵያ መንግስት አሜሪካን ሀገር ሆነህ በለጠፍከው ጽሑፍ እዚህ ኢትዮጵያ ውስጥ ያስጠይቅሃለሁ ሊለኝ ይችላል ወይ? አሁን እነዚህ ነገሮች እኔ እስከማውቀው ድረስ የኢትዮጵያ ህግ በግልጽ የመለሳቸው አይደሉም። እንኳን የኢትዮጵያ የአሜሪካ ህግም ለነገሩ በግልጽ አልመለሳቸው አሜሪካና አውስትራሊያ በዚህ የተሸቁበት ጉዳይ አለ እና ገና እየተጀመረ ያለ ነገር ነው። እንግሊዞችም አንዳንድ ኬዞች አሏቸው። ክርክሩ ምንድን ነው? እዚህ አፕሎድ የተደረገ ኢትዮጵያ የኢትዮጵያ አንባቢዎች ሊያዩት የሚችሉ ከሆነ ልክ ጋዜጣ መልክ እንደወጣ ሊታሰብ ይችላል የሚል ክርክር አለ። አሁን አውስትራሊያውያን የተጠቀሙበት ማለት ነው። አሜሪካ አፕሎድ የተደረገ አውስትራሊያ መታየት ስለሚችል ለምንድን ነው? ኢንተርኔት ሊገደብ ስለሚችል ነው። አሜሪካ ውስጥ ያለ ፕሮቫይደር አሜሪካ መሬት ብቻ ላይ እንዲታይ ሊያደርግ ይችላል ከፈለገ። ይሄ ምናልባትም ሌላ ትልቅ ጥያቄ እንድናነሳ ይጠይቃል፣ ከዜጎች መብት አንጻር። አቶ ሙሉጌታ፣ ዜጎች የመረጡትን መንግስት ተጠያቂ የማድረግ ያልተገደበ መብት ነው ሕገ መንግስት የሚጠብቀው እንደመሆኑ ከሌላ ምንጭ የተነሳን አንድ ዜጋ በቴክኖሎጂ አማካኝነት ሊያገኝ የሚችልበትን እድል መገደብስ መንግስት ሲያደርገው፣ ያን ገደብ መንግስት ሲጥል እንዳይታዩ የሚደረጉ ድረገጾችን፣ እንዳይሰሙ የሚደረጉ የመገናኛ ብዙኃን ምንጮችን ይጨምራል መንግስት አስፈላጊ ሆኖ ሲገኝስ፣ በእርግጥ በህግ የሚታወቅ የዜጋን መብት መገደብ ተጠያቂ የሚያደርግ ህግ አለ? ኢንትረስቲንግ ጥያቄ ነው እና መንግስት እነዚህን ህጎች ከታሰብ ምንድን ነው የምታደርገው፣ መንግስትን ማን ነው የሚቆጣጠረው የሚለው በኢትዮጵያ ሁኔታ በጣም በጣም ከባድ ጥያቄ ነው። ማለት ህገ መንግስቱ በግልጽ አስቀምጠዋል። ግን ይሄ ህገ መንግስት ዴሞክራሲያዊ ህገ መንግስት ነው እንግዲህ መግቢያውን ካየኸው ኢትዮጵያ ውስጥ ዴሞክራቲክ የሆነ ሶሳይቲ ለመፍጠር ነው የሚለው። ና ዴሞክራሲያዊ የሆነ ሁኔታ ከሌለ የመንግስትን የስልጣን ገደብ በህጉ ገደብ ስር መጠበቅ የምትችልበት ነገር የሚኖር አይመስለኝም። አሁን ኢትዮጵያ ውስጥ ምንድን ነው በተግባር የመንግስት ስልጣን ገደብ ምንድን ነው ብትል፣ እኔ ይሄ ነው የምልህ ነገር የለኝም። መንግስት ነገ ተነስቶ ኮንስቲሽኑ ከዛሬ ጀምሮ ትችዋለሁ ቢል ኢትዮጵያ ውስጥ መንግስት እንደዚህ ከማለት ሊያስቆመው የሚችል ነገር በተግባር ይሄ ነው የምልህ ተቋም ወይም ሀይል አለ ብዬ ልልህ የምችል ነገር የለኝም፣ እና ለዚህ ነው የሲቪል ሶሳይቲዎች ተዳከሙ ሲባል ዴሞክራሲ ማህበረ ተዳከመ የምትለው ለዚህ ነው። ሲቪል ሶሳይቲ በጣም እንዲጠናከር የሚፈለገው ሰዎች በኢንተረስታቸው አኳያ በስራ ሊሆን ይችላል፣ ወይም በትሬድ ሊሆን ይችላል በተለያዩ ማህበራት በጣም የተጠናከሩበት ቢሆንና ይሄ የመናገርና የመጽሐፍ ነጻነትም በጣም የተጠናከረበት ሀገር ሆኖ ቢሆን መንግስት አንድ ነገር ሲያደርግ ህዝቡ ሆ ብሎ ይህን ማድረግ አችልም ብሎ ሊለው ይችላል ወይም የመንግስት ስልጣን በሚገባ ተከፋፍሎ እና በተግባር ያ ክፍፍል ለምሳሌ ፍርድ ቤቶች ፖሊስን እንደዚህ ማድረግ አትችልም ብለው በትክክል መቆጣጠር የሚችሉበት ሁኔታ ቢኖር ኦፍኮርስ የመንግስት ስልጣን እንድትቆጣጠርበት የምችል ሊኖር ይችላል። እና ይሄ ጥያቄ ከባድ ነው። ምትን እንኳን ኢትዮጵያ ውስጥ ሌላ ሀገር ቢሆን አንዳንድ ጊዜ ስራ አስፈጻሚው በጣም ገፍቶ መጥቶ ክራይሲስ የሚፈጠርበት ሁላ አለ፣ በጣም በጣም የተጠናከሩ ዴሞክራሲዎች እንኳን እና ኢትዮጵያ ውስጥ መንግስትን ለመቆጣጠር የወጣ ከሆኑ ጭራሽ ጥቅም ላይ እየዋለ ያለው ምንድን ነው? የዜጎችን መብት ለመቆጣጠር ነው። በጣም በጣም ዊርድ ነው፣ ባልተለመደ መልኩ በተቃራኒው ነው እየዋለ ያለው፣ በተቃራኒው ነው እየዋለ ያለው እና ዜጎች ህገ መንግስቱን ጥሰዋል ሲባሉ ነው የምሰማው እኔ። ህገ መንግስት ግን ይጣሳል ብለህ የምጠብቀው በዜጎች ሳይሆን በመንግስት ነው። ዜጎች ናቸው ለመንግስት የሰጡት ስልጣን። ህገ መንግስት ማለት የመንግስት ስልጣን ገደብ ማለት ነው እንጂ የግለሰቦችን ነጻነት እኮ አይደለም፣ በዋናነት አይደለም እኮ። ውይይቱ አላለቀም፣ ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በዓለም ደረጃ ስላለው የአሸባሪነት ሁኔታ ዘገባ አውጥቷል። የአሸባሪነት አደጋ ባለፈው ዓመት መስፋፋት እንደቀጠለ ያመለክታል። የአልቃይዳ ቁንጮዎች ካለፉት አመታት ወዲህ እየተመናመኑ ቢሄዱም የበለጠ ተነሳሽነት ያላቸው የአልቃይዳ ምልምሎችና ተመሳሳይ አመለካከት ያላቸው ቡድኖች በተለይም በኢራቅ፣ በየመን፣ በሶሪያ፣ በሰሜን ምዕራብ አፍሪቃና በሶማሊያ ተፈጥረዋል። ዘገባው የጠቀሰው አንድ አሳሳቢ ነገር የውጭ ሀገራት ተዋጊዎች ወደ ሶሪያ የሚገቡ መሆናቸው ነው። ሶሪያ በሁለቱም ተዋጊ ወገኖች በኩል ዋና የአሸባሪነት የውጊያ አውድማ ሆናለች። ሶሪያ ውስጥ የተዋጉ የውጭ ተወላጆች ወደ ሀገራቸው ሲመለሱ የጽንፈኛነት ግንኙነታቸውንም ይዘው ይመለሳሉ የሚል ስጋት አሳድሯል። የዩናይትድ ስቴትስ ጸረ አሸባሪነት አስተባባሪ አምባሳደር ቲና ካይደ ነው። ዘገባው ይፋ በተደረገበት ወቅት ሲናገሩ የአሸባሪነት አደጋ የሚጥሉት አልቃይዳና ተመሳሳይ አመለካከት ያላቸው ቡድኖች ብቻ አይደሉም ይላሉ ኢራን የምትደግፈው አሸባሪነትና የህዝብ አድል እንቅስቃሴም የሚያሳስቡ ናቸው ብለዋል። ባለፈው ዓመት የተደረጉ ገዳዎች ኢራን የጦር መሳሪያዎችና ፈንጂዎች በድብቅ ወደ ሶሪያና የመን ለመላክ ስትሞክር፣ እንደዚሁም ባህሬን ያሉትን ሺያ ተቃዋሚ ቡድኖችን ለማስታጠቅ ስትሞክር እንደተገኘች አሳይተዋል። በሶሪያ ግጭት ከተጀመረበት ጊዜ አንስቶ የኢራኑ እስላማዊ አብዮታዊ ዘብ ህዝበ አላህና የኢራቅ ሺያ ቡድኖች ለሶሪያ መንግስት ዘርፈ ብዙ ድጋፍ ሲሰጡ ቆይተዋል። አምባሳደር ካይዳኖ እንደሚሉት ዩናይትድ ስቴትስ በፕሬዝደንት ኦባማ አመራር በዓለም ደረጃ ጸረ አሸባሪነት የሆነ አጋርነት እንዲኖር ጫና አድርገዋል። የተለያዩ የአቅም ግንባታ ጥረቶች እንዲደረጉም ሲሰሩ ቆይተዋል። የጥረቶቹ ዋናው ነጥብ በህግ የመገዛት ፕሮግራሞች ናቸው። ዩናይትድ ስቴትስ አጋሮቿ ሀገሮች በአሸባሪነት የሚጠረጠሩ ሰዎችን ለይተው ለመያዝ ለህግ ለማቅረብ የህግ አስከባሪ አገልግሎቶቻቸውን እንዲጠቀሙ በማድረግ ረገድ ልትረዳቸው ትፈልጋለች። ዩናይትድ ስቴትስ አጋሮቿ ሀገሮች አሸባሪ ድርጅቶችን የገንዘብ ፍሰት የማሳጣት ብቃታቸውን ለማጠናከርም ትሰራለች። እያቆጠቆጠ የሚሄድ የአሸባሪዎች አደጋ አፍላቂ የሆነ ስትራቴጂና ዲፕሎማሲያዊ እንዲሁም የጠበቀ አጋርነት ያስፈልገዋል ብለዋል። የአሜሪካ መንግስት አቋም የሚያንጸባርቀው ርዕሰ አንቀጽ ነበር የተሰማው። አድማጮች እስክንድር ፍሬው በደቡብ ሱዳን ጉዳይ ላይ ተመልሶ ይመጣ ብለን ነበረ፣ መስመሩ አልተባበረም፣ አይመጣም። ለዛሬ ያዘጋጀ ነው በዚሁ በቃ ሰላም ተናደሩ። የትግርኛው ፕሮግራም ይቀጥላል።